ሳውዲ አረቢያ ጂዛን ከተማ ከሚገኘው እስር ቤት ወደ ጣቢያችን መልእክት ያደረሱንን ሕገወጥ ተብለው የተያዙ እስረኞችን ለማግኘት ያደረግነው ጥረት ቀናቶች ወስደውብናል። ምክንያቱ ከቀትር በፊት ብቻ ስልኩን የሚያገኙት እዛው ታስረው ከሚገኙት ሱዳናውያን፣ ሱሪያውያን፣ ጋናዊያን አሊያም የመናዊያን በመሆኑ ነው። ከመካከላቸው ያገኘነው የመጀመሪያው ሰው ብርሃን ይባላል። ባላወቅነው ነገር ነው ለእስር የተዳረግነው ወደ ሀገራችን አስመልሱን ሲል ይማጸናል። ችግሩ አሁን ባናውቀው ነገር ነው የገባን። በየመን ስንገባ በውድድ ላይ ነው የገባን። ብርሃን ይህንን ካለ በኋላ ስልኩን ለሌላ ባልንጀራው ሰጠው። በእስር በትንሹ አራት ሺህ ኢትዮጵያውያን እንሆናለን። ከዚያ መካከል ሶስት መቶ የሚሆኑት ሴቶች ናቸው ይላል። ከኢትዮጵያ ሰንሰለቱ ብዙ ነው። ባ ለኑሮ ቅያራ ነበር። በቃ እዚህ ጋር ከገባን በኋላ ደግሞ መጣን፣ መንገድ ላይ አልተሳካልንም። ሁሉም ነገር ማለት ባላሰብነው ነገር አሸከሙ ይዘን ነበር። መጨረሻ ላይ ወታደሮች ያዙን። በሱቢያንስ በቃ አልኩሽ ከአምስት ሺህ በላይ ነው እዚጋ ያለው። የተወሰነ ሰው ደግሞ በእርግጠኝነት የሚያውቀው ነገር ሰው ሊኖር ስለሚችል ማለት ነው። ጂዛን እንዴት ልትገቡ ቻላችሁ? ጂዛን የገባ ደግሞ በዚህ በየመን አድርገን በጅቡቲ መጣን። በየመን ስደተኞች ሆነን ስንገባ ባላሰብነው ነገር በቃ የመኖች ምናምን ነገር ሀሺሽ የሚባል ነገር አለ። እኛ እናቀው እነሱ ያሸከሙ ስንገባ፣ ወታደሮች ወታደሮች ደግሞ ይዘው አስገቡ እስር ቤት ላይ እኛ ደግሞ ማና የሚገርምት ነገር ተምር ነው የሚመስለው። እንደ ተምር እየበላ እንገባለን። አንድ ተምር በእጃችን ያ አስር እንደ ተምር ደግሞ በሀሽሽ ጀርባችን ላይ ያሸክሙናል። ተምር ነው ብለን ስንገባ ወታደሮች ደግሞ ሀሽሽ መሆን ያውቃሉ። እኛም ቀብረ የሚያደርጉ ማለት ነው። ሴቶች አሉ፣ ሴቶች አንድ ሶስት መቶ አራት መቶ ይሆናሉ ብዬ ገምታለሁ። ስንት ጊዜ ሆኗችኋል እዛ እስር ቤት ስትኖሩ? አምስት ዓመት ያደረገ አለ፣ ያለ ፍርድ ሰባት አመት ያደረገ አለ፣ ስምንት አመት በዛ ላይ ሁለት ሶስት አመት ነው ያለው፣ እዚህ ጋ ያለው በብዛት ማለት ነው። እና ምንድን ነው አሁን ጥያቄያችሁ? ምንድን ነው ፍላጎታችሁ? ሌላ ምን አለ? እኛ በቃ የሀገራችን መሬት ነው የናፈቀን። ራሱ የፈረዱልን ፍርድ መልሱልን ማለት አልችልም። በሀገራችንን ብንታሰር የተሻለ ነበር። ባልታቀደበት ነገር ሀያ አመት ሀያ አምስት ሰላሳ አመት ነው የሚፈርዱበት። እዚህ ጋ ያለው ደግሞ ብዛቱ ከአስራ ስምንት ዓመት በታች ነው ያለው በብዛቱ ማለት ነው። የኢትዮጵያ ኤምባሲን ለማግኘት እጥረት አላደርጋችሁም። ሰባኪሽን በቃ እሱ ውሃ ቅዳ ውሃ መልስ ነው። ምንም የሚለውጥልን ነገር የለም። በእርግጥ እኛን እንዳሻንጉሊት ነው የሚያየሉ አራት ቀን ምናምን በፊት መጥቶ ነበር። አነጋገሩን ምንም የሚቀይሩልን ነገር የለም አይዛችሁ ብቻ ነው አይዛችሁ። በእርግጥ ሞራል ነው አይዛችሁ። የታሰሩት ኢትዮጵያውያን በእርግጥ እንደተባለው ብዙ ናቸው ያሉን። በሪያድ የኢትዮጵያ ኤምባሲ የቆንስላ ና የዲያስፖራ ተሳትፎ የቆንስላ ጉዳዮች ዘርፍ ኃላፊ ቆንስላ ጀነራል ፌይስል አለይ አሁን አንቺ ያልሻቸው ቦታዎች ክቡር አምባሳደር አሚን አብዱል ቃድር የእኛ አምባሳደርም ሄዶ ጎብኝቷል። የኛ ቆንስላ ጀነራሉ አምባሳደር ጉብሸት ደምሴም በተለያየ ጊዜ ሄደው አይቷቸዋል። ግን ጉዳዩ የተፈረደባቸው የእስር ጊዜያቸውን እያገለገሉ ያሉ ናቸውና በእኛ ደረጃ ደህንነታቸው ተጠብቆ፣ መብታቸው ተጠብቆ ምንም ሌላ በተለየ ሁኔታ ኢትዮጵያዊ በመሆናቸው ወይም ደግሞ ሰው በመሆናቸው በተለየ የሚጎዱበት መብታቸው የሚጣስበት ሁኔታ እንዳይኖር ነው የኛ ከሳውዲ መንግስት አካላቶች ጋር እየሰራን ያለ ነው። የኢትዮጵያውያኑ ጥያቄ ሊፈታ የሚችለው በሁለቱ መንግስታት ውይይት በመሆኑ ኤምባሲው በዚህ ረገድ እየሰራ መሆኑንም ቆንስላ ጄኔራል ፌይስ አለይ ተናግረዋል። ችግሮች ይደርስባቸዋል። ህገ ወጥ ሆነች ከአንድ ሀገር በተለይ የምትሄጅበት መንገድ ህገ ወጦች እነዚህ የሚሄዱበት የተለያየ ቡድኖች አሉ። በየትኛው መንግስት ቁጥጥር ስር ያለው አይደለም። ስለዚህ ከኢትዮጵያ ተነስተው በዚህ መንገድ ሲሄዱ ያው የተለያየ ችግር እንደሚደርስባቸው ይታወቃል። የስደተኞች የጉዞ መስመሩ አስቸጋሪ ነው። አንቺም እንደምታውቂው አሁን እነሱ አሉ እንጂ እኛ በትክክል እነሱ በዛ ማን የሰጣቸው የሚል ለዚህ ጉዳይ ተጠያቂ የሚባል ሰው ሊገኝ አይችልም። ያው ስደተኛ ስትሆኚ ለተለያየ ጥቃት ትጋለጫለሽ። በእኛ በኩል ግን ዞሮ ዞሮ እዚህ ሀገር ጥፋት ካጠፉ የሀገሪቱ ሕግ በሚፈቅደው መሰረት ጥፋታቸውን ከተቀበሉ በኋላ በእኛ እንደ መንግስት ማድረግ የምንችለው እነዚህ ረጅም ጊዜ እንዳይታሰሩ ለትውልድ ሀገራቸው እንዲበቁ የሁለትዮሽ የዲፕሎማሲ ግንኙነቱን የማጠናከር ጉዳይ ነው። አንዱም አቀፍ የዚህ የእስረኛ ልውውጥ ነው፣ በፕሮሰስ ላይ ያለ ጉዳይ ነው ማለት ነው።